የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ጥቅምት 22 2016 ዓ.ም ዓ መሰናዶው ጀመረ። የኢትዮጵያ መንግስት የሰብአዊ መብቶች ኮሚሽን በአማራ ክልል ላይ ያወጣውን ሪፖርት አጣጥሏል። በዚህ ዙሪያ ዘገባ አለን። በሌላ በኩል የፕሪቶሪያው የሰላም ስምምነት ከተፈረመ ዛሬ ድፍን አንድ አመት ሆኖታል። የምሽቱን ሰፋ ያለ ክፍል የሚወስዱ በዚህ ዙሪያ የተሰናዱ ዘገባዎች ይሆናሉ። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ በመምራት ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ አብሬያችሁ እዘልቃለሁ። ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ንጉሱ ታምሬ ስርጭቱን ከስቱዲዮ በማካል ሰናውን ከተለያዩ የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከላይ የጠቀስናቸውንና እንዲሁም ደግሞ ዓለም አቀፍ እና ሀገር ውስጥ ዘገባዎችን በተጨማሪ የሚኖሩን ይሆናል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ ዜናውን የማቀርብላችሁ እንግዲ ወሌ ነኝ። በኢትዮጵያ የሚገኙ የግጭት ሰለባዎች ፍትህ እንዲያገኙ በመንግስት ላይ ግፊት እንዲደረግ ሁማን ራይትስ ዋች ጠየቀ። ግብጽ ሰባት ሺህ የሚሆኑ የውጭ ዜጎችን ከጋዛ ለማስወጣት ትብብሯን ገለጸች። እንዲሁም ኡበርና ሊፍት 328 ሚሊዮን ዶላር ካሳ ለሹፌሮች ለመክፈል ተስማሙ። የሚሉት ለምሽቱ ከያዝናቸው መካከል ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ የሚገኙ የግጭት ሰለባዎች ፍትህ እንዲያገኙ በመንግስት ላይ ግፊት እንዲደረግ ሂማን ራይትስ ዋች ጠየቀ። ለሁለት ዓመታት በሰሜን ኢትዮጵያ የነበረውን ጦርነት ያቆመው የሰላም ስምምነት ከተደረገ አንድ ዓመት ቢሆነውም ውጊያና ከፍተኛ የሆነ የመብት ጥሰት አሁንም ቀጥሏል ሲል ሂማን ራይትስ ዋች ዛሬ አስታውቋል። ስምምነቱ ክፍተቶች የነበሩት ያለው የሰብአዊ መብት ቡድኑ ሲዋጉ የነበሩት ወገኖች በትግራይ የሰብአዊ መብት ጥሰት መፈጸማቸውን ቀጥለዋል ብሏል። የኤርትራ ኃይሎች የጾታ ጥቃት፣ እገታና ዘረፋ መፈጸማቸውን፣ በተጨማሪም የሰብአዊ እርዳታ እንዳይደርስ ማስተጓጎላቸውን እንዲሁም ኃይሎቹ በሚቆጣጠሯቸው ቦታዎች የአፍሪካ ሕብረት ተቆጣጣሪዎች ስራ እንዳይሰሩ እንቅፋት መሆናቸውን ሂዩማን ራይትስ ዎች አስታውቋል። ድርጅቱ የምዕራብ ትግራይ ብሎ በጠራው ነገር ግን የአማራው ወገንም የባለቤትነት ጥያቄ በሚያነሳበት አካባቢ ባለስልጣናት እንዲሁም የአማራ ክልል ኃይሎችና የፋኖ ሚሊሻ የዘር ማጽዳት ያለውን ዘመቻ መቀጠላቸውን እና የትግራይ ተወላጆችንም በኃይል እያስወጡ ነው ሲል አገልጿል። በኢትዮጵያ መንግስት ኃይሎችና በፋኖ ሚሊሻዎች መካከል ካለፈው ነሐሴ ጀምሮ ውጊያ መባባሱን ያወሳው ድርጅቱ በመቶ የሚቆጠሩ ሲቪሎች መገደላቸውንና የአማራ ተወላጆች በጅምላ መታሰራቸውን የሲቪል መሠረተ ልማቶች ላይ ውድመት መድረሱን ሪፖርቶች ማመልከታቸውን ጠቁሟል። በሰሜን ጎንደር የምትኖር የ24 ዓመት ሴት ሰዎች ይገደላሉ፣ ይያዛሉ። ነገሮች ይበልጥ ተበላሽተዋል። ደህንነት አይሰማኝም። ማንም ሰው ደህንነት አይሰማውም ማለቷን ጠቅሷል። ካለፈው መጋቢት ጀምሮ የሽግግር ፍትህን በተመለከተ ምክክር እየተደረገ መሆኑን መንግስት ቢያስታውቅም በሕግ የተጠየቁ ሰዎች ጥቂት መሆናቸውንና የመብት ጥሰት የተካሄደባቸው ሰዎች በሂደቱ ላይ እምነት እንደሌላቸው ሂማን ራይትስ ዋች ገልጿል። በዚህም ምክንያት ድርጅቱ ተመድና የሚመለከታቸው መንግስታት ሰለባዎች ፍትህ እንዲያገኙ በኢትዮጵያ መንግስት ላይ ጫና ማድረግ አለባቸው ብሏል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለሁለት ዓመታት በሰሜን ኢትዮጵያ የነበረውን ጦርነት ያቆመው የሰላም ስምምነት የተደረገበትን አንደኛ ዓመት ምክንያት በማድረግ ባወጡት መግለጫ በግጭቱ ሕይወታቸውን ያጡትን እንደሚያስቡና ለሁሉም ኢትዮጵያውያን ሰላምና ፍትህ እንዲሰፍን ድጋፍ እንደሚቀጥሉ አስታውቀዋል። አሜሪካ ከፍተኛ መሻሻል አሳይተዋል። ያሉትን የሰላም ስምምነት አፈጻጸም በመልካም እንደምትቀበል እንዲሁም በትግራይ ጊዜያዊ ክልላዊ አስተዳደር መቋቋሙንና ሌሎችንም መልካም ያሉትን ለውጦች እንደምትደግፍ ብሊንከን ገልጸዋል። አንዳንድ ተግዳሮቶች አሁንም መኖራቸውን የጠቀሱት ብሊንከን ህወሓት ከባድ መሳሪያውን ቢያስረክብም በትግራይ ዘላቂ ሰላም እንዲኖር ተጨማሪ እርምጃ ያስፈልጋል ብለዋል። የኤርትራ ኃይሎች ሙሉ ለሙሉ መውጣት እንዳለባቸው እና ኢትዮጵያም ሆነች ኤርትራ በቀጠናው የሚገኙ ሀገራትን ሉዓላዊነት ማክበር እንዳለባቸው ብሊንከን አሳስበዋል። በአማራ፣ በኦሮሚያና በሌሎችም አካባቢዎች ያሉ ግጭቶች እንደሚያሳስቧቸው ብሊንከን ገልጸዋል። የሰላም ስምምነቱን ቀሪ አፈጻጸም አሜሪካ መደገፏን እንደምትቀጥልም ብሊንከን በመግለጫቸው አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰባት ሺህ የሚሆኑ የውጭ ዜጎችን እና ጥምር ዜግነት ያላቸውን ሰዎች ከጋዛ ለማስወጣት እንደምትተባበር ግብጽ ዛሬ አስታውቃለች። የግብጽ የውጭ ጉዳይ ሚኒስትር እንዳስታወቀው አራት መቶ የሚሆኑ ዛሬ ሐሙስ ድንበሩን አቋርጠው ይወጣሉ። የመጀመሪያዎቹ ተጓዦች ዛሬ ግብጽ መድረስ መጀመራቸውን ባለሥልጣናት ለኤኤፍፒ ዜና ወኪል ተናግረዋል። በእስራኤልና ሐማስ መካከል ጦርነት ከጀመሪ ወዲህ በግብፅና በጋዛ መሀል ያለው የራፋ መተላለፊያ ትናንት ረቡዕ መከፈቱ ይታወሳል። የግብጽ ረዳት የውጭ ጉዳይ ሚኒስትር ኢስማኤል ካሂራት ለዲፕሎማቶች በሰጡት መግለጫ የስልሳ ሀገራት ዜጎችን ከጋዛ የማስወጣቱንና የመቀበሉን ስራ ሀገራቸውን እንደምትከውን አስታውቀዋል። በጋዛ በኩል የመተላለፊያው ኃላፊ ሂሻም አድዋን እንዳሉት አንድ መቶ የሚሆኑ የተጎዱ ሰዎች እና አሜሪካውያንን ጨምሮ አራት መቶ የውጭ አገራት ዜጎች ዛሬ ሐሙስ ይሻገራሉ ተብሎ ይጠበቃል። ትናንት ረቡዕ 361 የውጭ ዜጎች ወደ ግብፅ እንደገቡ ባለሥልጣኑ ተናግረዋል። እነዚህም የኦስትሪያ፣ የጣሊያን፣ የፈረንሳይና የጀርመን ዜጎች እንደሆኑ የሀገራቱ መንግስታት አስታውቀዋል። ለእስራኤል የ14 ቢሊዮን ተኩል ዶላር ወይም 780 ሚሊዮን ብር እርዳታ ለመላክ ቢሊዮን ብር ይቅርታ ለመላክ በተያያዘው እቅድ ላይ በተወካዮች ምክር ቤቱ ሪፐብሊካን እንደራሴዎች በአንድ በኩል በሌላ በኩል ደግሞ በዲሞክራቲክ ፓርቲ በላይነት በተያያዘው የህግ መወሰኛ ምክር ቤትና በዋይት ሀውስ ቤተ መንግስት መካከል የከረረ መፋጠጥ መፈጠሩን ሮይተርስ ዘግቧል። ፕሬዚደንት ጆ ባይደን ቀደም ሲል ያስገቡት ለእስራኤል ለዩክሬንና ለታይዋን እንዲሁም ለሰብአዊ እርዳታ ጉዳዮች ይውላል ያሉት የ106 ቢሊዮን ዶላር ወደ 6 ትሪሊዮን ብር መሆኑ ነው ጥልቅ ጥያቄ ቢሆንም ሪፐብሊካኑ እንደራሴዎች ግን የእስራኤል ድርሻ ከሀገር ውስጥ ገቢ መስሪያ ቤት በጀት ላይ ተቆርጦ እንዲሰጥ የሚጠይቅ የህግ ረቂቅ ባለፈው ሰኞ ይፋ አድርገዋል። ይህ ጉዳይ በአዲሱ ሪፐብሊካን አፈ ጉባኤ ማይክ ጃንሰን እየተመራ ላለው ምክር ቤት የመጀመሪያው ፈተና መሆኑን ሮይተርስ አክሎ ጠቁሟል። የሀገሪቱ የብር ቦርሳ ባለቤት ነው በሚባለው ህግ መምሪያ ሪፐብሊካኑ 221 ለ212 በሆነ ልዩነት አብላጫውን የያዙ ሲሆን በህግ መወሰኛ ምክር ቤት ውስጥ ግን ዲሞክራቶቹ 51 ለ49 በሆነ መቀመጫ የበላይነቱን ተቆጣጥረዋል። ዛሬ ምሽት በ ዛሬ ምሽት ላይ በህግ መምሪያው ድምፅ ይሰጥበታል የተባለው የሪፐብሊካኑ ረቂቅ ቢጸድቅ እንኳ የፕሬዚዳንቱን ሙሉ ጥቅል ሳያካትት ተቀነጣጥቦ ለህግ መወሰኛው ቢላክለት ሙት ሆኖ እንደሚደርስ የሴኔቱ ዲሞክራቲክ አብዛሃ መሪ ቸክ ሹመር አስጠንቅቀዋል። ኡበርና ሊፍት 328 ሚሊዮን ዶላር ካሳ ለሾፌሮች ለመክፈል ተስማሙ። ኡበርና ሊፍት የተሰኙት የመጓጓዣ አገልግሎት ኩባንያዎች ክፍያንና ጥቅማጥቅምን በተመለከተ ሾፌሮችን አጭበርብረዋል በሚል በኒውዮርክ ግዛት አቃቢ ህግ የቀረበባቸውን ክስ ተከትሎ በድምሩ 328 ሚሊዮን ዶላር ካሳ ለመክፈል ተስማምተዋል። ኡበር 290 ሚሊዮን፣ ሊፍት ደግሞ 38 ሚሊዮን እንደሚከፍል በኩባንያዎቹ ላይ ለዓመታት ቢሯቸው ምርመራ ሲያደርግ የቆየው የኒውዮርክ ጠቅላይ አቃቢ ህግ ላቲሻ ጄምስ አስታውቀዋል። በተጨማሪም ሹፌሮች ዝቅተኛ መደበኛ ክፍያ እንደሚኖራቸው እንዲሁም በታመሙ ጊዜ ደግሞ ከክፍያ ጋር እረፍት እንደሚወጡ ታውቋል። በግዛቱ የሚገኙ ከ100 ሺህ በላይ ሹፌሮች ካሳው እንደሚከፈላቸው ታውቋል። በሁለቱ ኩባንያዎች የተፈጸመው ማጭበርበር በአቃቢ ህግ ቢሮ ታሪክ የተመረመረ ከፍተኛ የሰራተኛ ክፍያ ማጭበርበር እንደሆነ ጠቅላይ አቃቤ ህጉ አመልክተዋል። በአብዛኛው ስደተኞች በሹፌርነት በሚያገለግሉበት ሁለቱ ኩባንያዎች ክፍያና ጥቅማጥቅምን በተመለከተ ማጭበርበር ተፈጽመዋል የሚለውን ክስ ኡበርና ሊፍት ሲያስተባብሉት ቆይተዋል። በመጨረሻም ዩናይትድ ስቴትስና ቻይና ስለ መሳሪያ ቁጥጥርና አስቅድምድም ጉዳይ በሚቀጥለው ሳምንት ውስጥ ዋሽንግተን ዲሲ ላይ እንደሚመክሩ ቻይናን የውጭ ጉዳይ ሚኒስትር ቃል አቀባይ ወንግ ቤንን ጠቅሶ ሮይተርስ ዛሬ ዘግቧል። ቻይና ማንነታቸውን ባታስታውቅም ለምክክሩ የመሳሪያ ቁጥጥር መስሪያ ቤቷን ዋና የተባሉ ባለሥልጣን እንደምትልክ ይፋ አድርጋለች። ባለሥልጣናቱ ውይይት የባለሥልጣናቱ ውይይት ዓለም አቀፍ የመሳሪያ ቁጥጥር ስምምነቶችን ተግባራዊ ማድረግ በሚቻልባቸው ሁኔታዎች ላይ እንደሚያተኩር ቃል አቀባዩ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ሰሞኑን የዩናይትድ ስቴትስ ውስጥ ተገኝተው ፕሬዚደንት ጆ ባይደንን ጨምሮ ከከፍተኛ ባለሥልጣናት ጋር የተነጋገሩ ሲሆን ሁኔታውን ሁሉም ወገኖች እጅግ የበረቱ የፖሊሲ ልዩነቶች ባሏቸው በሁለቱ ጂኦፖለቲካዊ ሀያላን ተቀናቃኞች መካከል የግንኙነቱን መስመር ጠብቆ ለማቆየት መልካም እድል እንደፈጠረ አጋጣሚ እንደተመለከቱት ተዘግበዋል። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተጠቃለዋል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ የጋበስክ ወደ ኤደን መልሳቸዋሉ። እንግዲህ ወልደይም ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ጥቅምት 22 2016 ዓ ምት መሰናዷችን ነው። ጥንቅሮቻችን እንዲሁም ዝግጅቶቻችን እስከ ምሽቱ አራት ሰዓት ድረስ የሚዘልቅ ይሆናል። ዝግጅታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ መሐሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን ኤደን ገረመ መሰናደውን በምራት እስካሁን ግርማ በዋና አዘጋጅነት ስሴ አሸናፊ ና ግርማ ደገፋ ደግሞ ስርጭቱን እንዲሁም ደግሞ የቪዲዮ ና የምስል ቅንብሩን በመከወን ንጉሱ ታምሬ ስርጭቱን ከስቱዲዮ በማከናወን አበባየው ገበያው ደግሞ የዌብና ማህበራዊ ድረገጽ ፕሮዲሰራችን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በአማራ ክልል የመንግስት የጸጥታ ኃይሎች ግድያን ጨምሮ በርካታ የሰብአዊ መብት ጥሰቶች እየተፈጸመ እንደሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን በሳምንቱ መጀመሪያ ላይ ያወጣው መግለጫ የኢትዮጵያ መንግስት ተቃወመ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በሰጡት መግለጫ የኮሚሽኑ ሪፖርት ሚዛናዊነት የጎደለውና በመረጃ ላይ ያልተመሰረተ ነው ሲሉ ውድቅ አድርገውታል። ሚኒስትሩ ዛሬ በሰጡት መግለጫ በአስቸኳይ ጊዜ አዋጅ ስር በሚገኘው በአማራ ክልል ከሶስት ሺህ ሰዎች በላይ እንደታሰሩ ገልጸው ከነዚህ ውስጥም የሚበዙት በሂደት እየተለቀቁ እንደሆነም ተናግረዋል። ሕዝቡ ለጸጥታ ኃይሎች የሚሰጠው ድጋፍ ጨምሯል ስለ መከላከያ ሰራዊት ያለው የተዛባ አመለካከትም ተስተካክሏል ያሉት ዶክተር ለቀሰ በሁሉም የአስተዳደር እርከኖች የህዝቡን ጥያቄ በድርድርና በሰላማዊ መንገድ ሊፈቱ የሚችሉ አዲስ አመራሮችም እንደተተኩ አስታውቀዋል። በሌላ በኩል በአማራ ክልል በምዕራብ ጎጃን ዞን ፍኖተ ሰላም፣ መርአዊና መሸኒት ከተሞች የመንግስት የጸጥታ ኃይሎች በሚያደርጉት የቤት ለቤት ፍተሻ ከፍተኛ የሰብአዊ መብቶች ጥሰት እየደረሰባቸው እንደሆነ ነዋሪዎች አስታውቀዋል። የአሜሪካ ድምጽ ያነጋገራቸው የከተሞቹ ነዋሪዎች የመንግስት የጸጥታ ኃይሎች ያልታወቁ ሰላማዊ ወጣቶችን ይገላሉ፣ ይደበድባሉ፣ አፍሰውም ወዳልታወቀ ስፍራ ይወስዳሉ፣ የግል ንብረት ሳይቀር ይቀማሉ ሲሉ ከሷል በዚህ የተነሳም በየአካባቢያቸው ውጥረቱ እንደተባባሰ ያስረዱት ነዋሪዎቹ ከከተማ መኖሪያቸው እየወጡ ወደ ጫካ እየተሰደዱ እንደሆነም አስረድተዋል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ አስማማው አየነው እንደሚከተለው ያቀርበዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ዛሬ አርብ ረፋድ ላይ በሰጡት መግለጫ የኢትዮጵያ ሰብአዊ መብት ኮሚሽን የአማራ ክልልን አስመልክቶ በሳምንቱ መጀመሪያ ላይ ያወጣው ሪፖርት ሚዛናዊነት የጎደለውና በትክክለኛ መረጃ ላይ ያልተመሰረተ ነው ሲሉ ውድቅ አድርገውታል። የአስቸኳይ ጊዜ አዋጅ መታወጅን አስፈላጊ ያደረገው የጸጥታ ችግር ሆኖ የጸጥታ ችግርና የውገወጥ ታጣቂዎች እንቅስቃሴ በተለያየ መልክ መሰረታዊ የሆኑ ሰብአዊ መብቶች አደጋ ላይ በመጣሉ ምክንያት ነው በህይወት የመኖር መብትን፣ በነጻነት የመንቀሳቀስ መብትን፣ የንብረት መብትና ሌሎች መብቶችን እንዲሁም ህግና ስርዓትን አደጋ ላይ የጣለ የታጣቂ ውጭ እንቅስቃሴ በመከሰቱ ምክንያት ነው። ይህ ሁኔታ ለመለወጥ በአስቸኳይ ጊዜ አዋጅ ማዕቀፍ መንግስት ሰፊ እንቅስቃሴ አድርጎ አንጻራዊ ሰላም በማስከበር ዜጎች ወደ መደበኛ ኑሯቸው መመለስ እንዲችሉ እንዲሁም መሰረታዊ መብታቸው በተሻለ ሁኔታ እንዲጠበቅ የህግ ማስከበር ስራ ሰርቷል። በቅርቡ የሰብአዊ መብት ኮሚሽን ያወጣው መግለጫ ይህንን አውድ እና እውነታ ከግምት ያስገባ አይደለም። መግለጫው አስተማማኝ በሆነ መረጃ ላይ ያልተመሰረተና ሚዛናዊነት የጎደለው ነው። በህገ መንግስቱ በአስቸኳይ ጊዜ አዋጅ አፈጻጸምን የመከታተል ስልጣን የተሰጠው መርማሪ ቦርድ ባለበትና ቦርዱ ኃላፊነቱን እየተወጣ ባለበት ወቅት የኮሚሽኑ መግለጫ ገንቢና የሰብአዊ መብት ሁኔታን ለማሻሻል አዎንታዊ ሚና የሚኖረው አይደለም። ኮሚሽኑ በአማራ ክልል ለወራት የቀጠለው የግጭት አውድና አሉታዊ የሰብአዊ መብቶች አንድምታ በሚል ሰሞኑን ባወጣው መግለጫ ግጭቱ በተካሄደባቸው አካባቢዎች በመንግስት የጸጥታ አካላት ተፈጸሙ ያላቸውን የዘፈቀደ ግድያዎች አትቷል። እንደ ኮሚሽኑ መግለጫ የመንግስት ኃይሎች በመንገድ ላይ ወይም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪል ሰዎች ውስጥ ፋኖን ትደግፋላችሁ፣ ለፋኖ መረጃ ትሰጣላችሁ፣ መሳሪያ አምጡ፣ የተኩሱ ድምፅ ስለተሰማበት አቅጣጫ መረጃ ስጡ በሚልና መሰል ምክንያቶች ከሕግ ውጭ የሆኑ ግድያዎች መፈጸማቸውን የሚያሳዩ ታማኒ መረጃዎች እንደደረሱትም ገልጿል። ድርጊቱ ከተፈጸመባቸው አካባቢዎች ውስጥም በባህር ዳር ከተማ ሰባት ዓሚት አካባቢ መስከረም 29ና 30 ቀን ሦስት ወንድማማቾችን ጨምሮ በርካታ ሲቪል ሰዎች በሰሜን ጎጃም ዞን አዴት ከተማ መስከረም 29 ቀን በፍልሰታ ደብረ ማርያም ቤተ ክርስቲያን የሚኖሩ አስራ ሁለት የአብነት ተማሪዎችን ጨምሮ ሌሎች ሲቪል ሰዎች በምስራቅ ጎጃም ዞን ማቻክል ወረዳ አማኑኤል ከተማ ጥቅምት 3 ቢያንስ ስምንት ሲቪል ሰዎች በቤት ለቤት ፍተሻ እንደተገደሉ ከታማኒ ምንጮች ማረጋገጡን በአብነት ጠቅሷል። ይህን የሰብአዊ መብት ኮሚሽን ሪፖርት ያልተቀበሉት ዶክተር ለገሰም በክልሉ ከተፈጠረው የጸጥታ ችግር ጋር በተያያዘ የተጠረጠሩ 3200 ግለሰቦች በቁጥጥር ስር ውለው በመጀመሪያው ዙር 1051 ተጠርጣሪዎች የታድሶ ስልጠና ወስደው ወደ ማህበረሰቡ እንደተቀላቀሉ ሲገልጹ፣ በሁለተኛው ዙር ደግሞ 931 ተጠርጣሪዎች የታድሶ ስልጠና እየወሰዱ እንደሚገኙ ተናግረዋል። በሌላ በኩል በአማራ ክልል በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል የሚካሄደው የተኩስ ልውውጥና ግጭት በሲቪል ዜጎች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ ነዋሪዎች ይገልጻሉ። ካሳሁን ይልማ የተባለና የአባቱን ስም ለደህንነቱ ሲል እንደቀየረ የገለጸልን የፍኖት ሰላም ከተማ ነዋሪ የመንግስት የጸጥታ ኃይሎች በሚያደርጉት የቤት ለቤት ፍተሻ በከተማው በተለይም በወጣቶች ላይ ከፍተኛ የመብቶች ጥሰት እየተፈጸመ እንደሆነ ይናገራል። መከላከያ ኅብረተሰቡን እያፈነ ዞየ የት እንደሚያደርሰው አይታወቅም። ወጣቱን በሙሉ ዘውት ነው የት እንዳደረሱት አይታወቅም። ቤት ለቤት ወርቅ ካገኙም ሞባይል ካገኙም ቡፌ ላይ ያገኙትን ዘው ነው የሚሄዱ። የመብት ጥሰት እየተፈጸመ ነው። ወጣቱን እየሰበሰቡ የት እንደሚያደርሱት አይታወቅም። ስለዚህ እኛ በየጫካ ነው ተሰደን ያለን ንጹሐን እንኳ ንጹሐን ህዝብ ማለት ነው፣ ወላዶችም ምኖችም ማለት ነው። ኦሮሚያ ክልል ንብረታችን እና እህላችን ቀረ። ስለዚህ ተሰደን መጣንበት ላይ ደግሞ ከቤት ውጡ እያለት የምታሳድዙን ከሆነ ምን መንግስት ውስጥ ምን አለ ምን ያደረግልናል? እስከ ማለት ደረጃ ተነጋግረናል። በመራዊ ከተማ ነዋሪ የሆነውና ስሙን በሚስጥር እንድንይዝ የጠየቀን አንድ ግለሰብ ም በተለይ ትላንትና ከትላንት በስቲያ በነበሩ ሶስት ቀናት በከተማው በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እንደተካሄደ ይናገራል። ለሰሞኑ ግጭት መነሻውንም ሲያስረዳም መከላከያ ቤት ለቤት ገባ ብርበራ ነው የገባ። ቤት ቤት ለቤት በእያንዳንዱ ግለሰብ ማለት ሲገባ ግን ለምሳሌ ትጥቅ ያለው በመንግስት ያስመዘገባለ ያስመዝግም ማያስመዝግም ትጥቅ የሚባል ነገር ከተገኘ ትጥቁ ይነሳል። ገንዘብ አስር ሺህ እና ከዚያ በላይ ከተገኘ ገንዘብ ሁሉ ይነሳበታል። ሞባይል ራሱ ተሽ ሞባይል ከተገኘ መረጃ ልናይበት ነው ምናምን አንተ ይባላል፣ ይነጠቃል። ከዚያ መጨረሻ ላይ እንዲሁን ንብረታችን ምንዘረፍ ከሆነ እኛም በዚህ አግባብ እንግዲህ ይቀስ እያሉ እኛንም ህይወታችን እንዲያጠፍም ስለሆነ ብሎሆኑ በዚህ ነው ቅሬታው፣ ህዝቡ የተነሳለ መድረክም ተሳድሮ ነበረ። እኛ መከላከያ የምናውቀው የመከላከያ ዲሲፕሊን ለህዝብ የቆመ የሀገር የሀገር ድንበርን የሚጠብቅ ነው እንጂ የራሱን ቤስፈም ይዘርፍ ሀገሩን እያሰቃይ መከላከያ አይሰናናው ነገር ተነጋግረው መረኩም ሳይቋጭ ነው የተበተነ። በዚያ ምክንያት ህዝቡ ተማረረ እና ትናንትና በሙሉ ወጦ ክተት በ በጥሩምባ ማለት ነው በከተማው ያለው ማህበረሰብ እና በዙሪያው ያሉ አርሶ አደሮች በሙሉ በጥሩምባ ያነጠሙ። ትናንት አራት ሰዓት ላይ የአውቶ አድነት ተጀመረ። ነገር ግን ከተማውም በከባድ መሳሪያ ፋኖ ያለ እነሱ አካባቢ ነው። ንጽሀን ባለበት አካባቢ ነው። ሴደረግዱ ሲዋሉ እንግዲህ ከአሳት ከምሽፋን ሰት ማለት ነው ከመራዊ ከተማ በቅርብ ርቀት በምትገኘው ና በመሸንቲ ከተማ ዙሪያ የሚኖሩ ስማቸውን እንዲጠቀስ ያልፈለጉ አንድ አርሶ አደር የመንግስት የጸጥታ ኃይሎች በሚያደርሱት በደል ህዝቡ እንደተማረረ ያመለክታሉ። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሁሉ በአንጻሩ በአስቸኳይ ጊዜ አዋጅ መምሪያ እዝ ተገምግሞ ወጣ ባሉት ሪፖርት አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ እንደተመለሱ በዛሬው መግለጫቸው አስታውቋል። አያይዘውም ህዝቡ ለጸጥታ ኃይሎች የሚሰጠው ድጋፍ ጨምሯል፣ ስለ መከላከያ ሰራዊት ያለው የተዛባ አመለካከትም ተስተካክሏል ብለዋል። እንደ ሚኒስትሩ ገለጻ በተለይም በጎጃም አንዳንድ ኪስ አካባቢዎች አሳቻ ሰዓት እየጠበቁ የትራንስፖርት እንቅስቃሴ እንደሚያውኩ የገለጿቸውና ጽንፈኛውና ዘራፊው ኃይል ሲሉ የጠሯቸው አካላት የክልሉ የጸጥታ ኃይል ከመከላከያ ጋራ እግር በእግር እየተከተለ የመልቀም ስራ እየሰራ እንደሆነ ተናግረዋል። ዶክተር ለገሳ ክለውም የአማራ ህዝብን መሠረታዊ ጥያቄዎች በድርድርና በሰላማዊ መንገድ ሊፈቱ የሚችሉ አዲስ አመራሮች ከቀበሌ እስከ ክልል ባለው የአስተዳደር መዋቅር እንደተተኩ ገልጸዋል። መከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መሰናዳችንን ነው። ለዕለቱ የያዝ ነው አብይ ርዕስ እዚህ ላይ ተጠናቋል። አሁን የትንታኔ መጽሄት ይቀጥላል። በኢትዮጵያ መንግስትና በህወሀት መካከል ግጭትን በዘላቂነት ለማቆም በደቡብ አፍሪካ ፕሪቶሪያ ልክ የዛሬ ዓመት እንደ ኤሮፓውያን አቆጣጠር ኖቬምበር ሁለት 2022 የተፈረመው የሰላም ስምምነት አንድ ዓመቱን ደፍኗል። ሂዩማን ራይትስ ዎች የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ስምምነቱን አስመልክቶ ዛሬ ባወጣው መግለጫ ስምምነቱ ከተፈረመ አንድ አመት ቢሞላውም ውጊያና ከባድ የመብት ረገጣ ቀጥሏል ሲል አስታውቋል። የድርጅቱ የአፍሪካ ምክትል ዳይሬክተር ላቲሽያ ባደ ሚኒስትር የኢትዮጵያ መንግስትና ዓለም አቀፍ አጋሮቹ ባለፈው አመት የተመዘገቡትን ስኬቶች እየገለጹ ባሉበት በአሁኑ ወቅት በግጭት አካባቢዎች ያሉ ሰላማዊ ዜጎች ግን የጭካኔ እርምጃ እየተወሰደባቸው ነው ብለዋል። የሰላም ስምምነቱ ሰላማዊ ዜጎችን መጠበቅ፣ ያልተቋረጠ የሰብአዊ እርዳታ ማቅረብ፣ የተፈናቀሉ ዜጎችን ወደ ቀያቸው እንዲመለሱ ማስቻል የመሳሰሉ ቁልፍ እርምጃዎችን እንደሚዘረዝር የጠቀሰው ሂውማን ራይትስ ዎች ከዚህ አንጻር ግን ጉልህ ክፍተቶች እንዳሉ ገልጿል። የስምምነቱ አንደኛ ዓመት በማስመልከት የኢትዮጵያ መንግስት በይፋ የሰጠው መግለጫ የለም። ሆኖም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ በሌሎች ጉዳዮች ላይ ለጋዜጠኞች መግለጫ በሰጡበት ወቅት የሰላም ስምምነቱን በተመለከተ ጥያቄ ተነስቶላቸው ምላሽ ሰጥተዋል። ከስምምነቱ ተፈጻሚነት አንጻር ጉድለቶች እንዳሉ በተለያዩ አካላት የሚነሱ ቅሬታዎችን በመጥቀስ ለተነሳላቸው ጥያቄ አምባሳደሩ ተከታዩን ብለዋል። ስምምነቱ ተግባራዊ ከማድረግ አንጻር የአንድ አመት ስራ ተደርጎ አልተቀመጠም። እንደዛም አይታሰብም። ስለ ድህረ ግጭት የዳግም ግንባታ ሂደት በቂ ግንዛቤ ያለው ሰው እንደዚህ አይነት ብዥታ አይኖረውም። በጦርነት ያወደምከው ዳግም ለመገንባት ረዥም ጊዜ ይፈልጋል። ስለዚህ ከመልሶ ማቋቋም የተፈናቀሉትን ወደነበሩበት ከመመለስ አንጻር፣ ከዳግም ግንባታ አንጻር ብዙ ርቀት መሄድ ያስፈልጋል ይሄ ደግሞ በራሱ የሚጠይቀው የፋይናንስ አቅም አለ የውስጥ የውጭም የፋይናንስ አቅም ስለዚህ እስካሁን ከሰራ ነው በቀጣይ የምንሄድበት ብዙ ርቀት እንዳለ ሆኖ የፕሪቶሪያ ሰላም ስምምነት ትግበር አንጻር በጎ የሚባሉ አዎንታዊ እርምጃዎች እንዳሉ መወሰድ የሚገባው ነው የፕሪቶሪያውን የሰላም ስምምነት የመራው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ስምምነቱ የተፈረመበትን አንደኛ ዓመት በማስመልከት ባወጡት መግለጫ ኢትዮጵያውያን ሰላም፣ ብሔራዊ ውይይትና እርቅን በመቀበላችሁ እንኳን ደስ አላችሁ ብለዋል። ሊቀመንበሩ በሰላም ስምምነቱና በናይሮቢ ውፍኖተ ካርታ አፈጻጸም ተመዝግበዋል ያሉትን ስኬትም አድንቀዋል። በስምምነቱ መሰረት ከባድና መካከለኛ የጦር መሳሪያዎች ርክክብ እንደተደረገ፣ የመሰረታዊ አገልግሎቶች እንደተጀመሩ በት ትግራይ ጊዜያዊ ክልላዊ አስተዳደር እንደ ተቋቋመ የሽግግር ፍትህ የባለሙያዎች ቡድን እንዲሁም ብሔራዊ የተሃድሶ ኮሚሽን መቋቋማቸውን ጠቅሰው ወሳኝ ያሏቸው እነዚህ ተግባራት በኢትዮጵያ ውስጥ ዘላቂ ሰላምና ደህንነትን ለማምጣት የፈራሚ ፓርቲዎችን ቁርጠኝነት የሚያሳዩ ናቸው ሲሉ ገልጸዋል። ሂዩማን ራይትስ ዎች ግን የስምምነቱን ትግበራ ከመቆጣጠር አንጻር የአፍሪካ ህብረት ጥረት በዋናነት የትግራይ ተዋጊዎችን ትጥቅ ማስፈታት ላይ ያተኮረ ሲሆን የሰብአዊ መብቶችን የመሳሰሉ የስምምነቱን ጥሰቶች እያካተተ አይደለም ሲል ተችቷል። አምባሳደር መለስ አለም በዛሬው መግለጫቸው ላይ የሰላም ስምምነቱ ኢትዮጵያን በዲፕሎማሲው መስክ የተለያዩ ስኬቶችን እንዳጎናጸፋትም ተናግረዋል። ኢትዮጵያ በዓለም አቀፍ መድረኮች፣ በባለብዙ ወገን መድረኮች ዛሬ የምትነሳበት አጀንዳ የዛሬ ዓመት ከነበረው አጀንዳ የተለያየ ነው ለየቅል ነው። ከዲፕሎማሲ አንጻር ኢትዮጵያ ግንኙነቶችን የበለጠ በማሻሻል በዓለም አቀፍ መድረኮች ላይ ተዋናይ መሆን የቻለችበት የጀመረችበት ወቅት ነው። ብሪክስ ጥሩ ምሳሌ ሊሆን ይችላል። ከተለያዩ ሀገሮች ጋር ያለን ግንኙነት ተለውጧል። ከአይርላንድ ጋር ያለን ግንኙነት አሁን ያለበትን ሁኔታ በምሳሌ መውሰድ ይቻላል። የአይርላንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ባለፈው ሳምንት እዚህ ነበር። እሱ የዛሬ ዓመት የሚታሰብ አልነበርም። ከአሜሪካ ጋር ግንኙነታችንን ወደ ነበረበት ለመመለስ የሚያስችለን ውይይት ማድረግ አለብን የሚል ፍላጎት በሁለታችንም በኩል አለ። ከአውሮፓ ሕብረት ጋር እንደዛ ነው። በሌላ በኩል በሶስት የሰሜን ኢትዮጵያ ክልሎች በተለያየ መጠን የተካሄደውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት ባለበት የግልጽነትና የተፈጻሚነት ክፍተት ለሌላ ግጭት በር ከፍቷል በሚል የሚተቹ አካላት አሉ። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደርም በዛሬው መግለጫቸው ቀደም ሲል ለተፈጸሙት ወንጀሎች ምንም አይነት ተጠያቂነት ሳይሰፍን የመብት ጥሰቶችን የሚያባብሱ ግጭቶች በሌሎች የአገሪቱ ክልሎች ተባብሰው ቀጥለዋል ብለዋል። በአማራ ክልል በኢትዮጵያ ጦርና በፋኖ ታጣቂዎች መካከል የሚካሄደው ውጊያ ተባብሶ በመቶዎች የሚቆጠሩ ሰላማዊ ዜጎች ላይ ሞትና የአካል ጉዳት እንደደረሰ የአማራ ተወላጆች የጅምላ እስር ሰለባ እንደሆኑና በሲቪል መሰረተ ልማቶች ላይ ጉዳት መድረሱን መረጃዎች ያመለክታሉ ሲልም መግለጫ አክሏል። የኢትዮጵያ መንግስት በዋናነት በአማራ ክልል የሚተገበር ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅ በማወጅ ክልሉን በወታደራዊ ኮማንድ ፖስት ስር አድርጎ ተጠርጣሪዎችን ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል፣ የሰዓት እላፊ ገደብ መጣልና መሰል ተግባራትን እየፈጸመ ይገኛል ሲልም ተችቷል። ለአገር ውስጥ ብዙሃን መገናኛ ዛሬ በሰጡት መግለጫ ስለ ፕሪቶሪያው ስምምነት ያላነሱት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በአማራ ክልል የመንግስት ኃይሎች የሰብአዊ መብት ጥሰት እንደሚፈጽሙ የቀረቡ ወንጀላዎችን ግን አስተባብለዋል። ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰኞ ዕለት ላወጣው ከሂውማን ራይትስ ዎች ጋር ተመሳሳይነት ያለው መግለጫ በሰጡት ምላሽ የኮሚሽኑን መግለጫ መንግስት እንደማይቀበለው ተናግረዋል። በተያያዘ የፕሪቶሪያውን ስምምነት አንደኛ ዓመት በተመለከተ የአውሮፓ ህብረት የውጭ ጉዳይና ደህንነት ከፍተኛ ተወካይ ጆሴፍ ቦሬልም መግለጫ አውጥተዋል። ስምምነቱን በመፈረም ሁሉም ወገኖች ለሰላም ያሳዩት ድፍረት ያለው ቁርጠኝነት ያለማቋረጥ ሊቀጥል ይገባል ያሉት ቦሬል የአውሮፓ ህብረትና ኢትዮጵያ በጦርነቱ ምክንያት የሻከረውን ግንኙነታቸውን በስምምነቱ ተግባራዊነት ላይ በመመ በመስረት ሂደት በሂደት ወደ መደበኛው ለመመለስ በቅርቡ መስማማታቸውንም አስታውሰዋል። አክለውም የአውሮፓ ህብረት በኢትዮጵያ ያሉ የተለያዩ ግጭቶች፣ የአስቸኳይ ጊዜ አዋጅና የሰብአዊ መብት ጥሰቶች ያሳስቡታል ካሉ በኋላ ሰላማዊ ዜጎች እንዲጠበቁ፣ ጦርነት እንዲቆምና የፖለቲካ መፍትሄ እንዲጀመር እንዲሁም ሁሉን አቀፍ ውይይት እንዲደረግ በድጋሚ እንጠይቃለን ብለዋል። የአውስትራሊያ፣ የካናዳ፣ የዴንማርክ፣ የፊንላንድ፣ የጃፓን፣ የኔዘርላንድስ፣ የኒውዚላንድ፣ የ ኖርዌይ የስዊድንና የዩናይትድ ኪንግደም ኤምባሲዎች በጋራ ባወጡት መግለጫ ደግሞ የፕሪቶሪያው ስምምነት በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውን ግጭት ማስቆሙ ትልቅ ስኬት መሆኑን ጠቅሰው ያልተፈጸሙ የስምምነቱ ነጥቦች ተፈጻሚ እንዲሆኑ ጠይቀዋል። በተጨማሪም በአማራና በኦሮሚያ ክልሎች የቀጠሉት የትጥቅ ግጭቶችና በሌሎችም አካባቢዎች አሉ ያሏቸው የሰብአዊ መብት ጥሰቶች እንደሚያሳስቧቸው ገልጸው ኢትዮጵያውያን ከጦርነትና ግጭት ይልቅ ሰላምንና ውይይትን እንዲያሳ ቀድሙ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከፕሪቶሪያው የሰላም ስምምነት ተፈጻሚነት አንጻር ከእስካሁኑ የላቁ ቀጣይ ተግባራት ቢኖሩም በዓመቱ በጎ እርምጃዎች ተወስዷል ሲል የውጭ ጉዳይ ሚኒስቴር ገለጸ። ሂውማን ራይትስ ዋች የስምምነቱን አንደኛ ዓመት በማስመልከት ባወጣው መግለጫ ስምምነቱ ከተፈረመ በኋላ ውጊያና ከባድ የመብት ጥሰት መቀጠሉ በአንደኛ ዓመቱ ላይ ጥላት አጥልቷል ብሏል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመት ባወጡት መግለጫ ደግሞ የስምምነቱን አፈጻጸም አድንቀዋል። የአውሮፓ ህብረትና የአስር ሀገራት ኤምባሲዎች የሰላም ስምምነቱን አንደኛ ዓመት አስመልክተው መግለጫ አውጥተዋል በሚል ኬኔዲያ አባተ ያሰናዳውን ዘገባ ነበር የሰማችሁት። ከዚሁ ከፕሪቶሪያ ሳንወጣ ወደ ቀጣዩ ዘገባ ደግሞ እናመራለን። ለሁለት ዓመት የዘለቀውና የበርካቶች ህይወት የጠፋበትን የአካል እንዲሁም ጉዳት እንዲሁም ደግሞ የንብረት ውድመት የደረሰበትን የሰሜን ኢትዮጵያ ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ ዛሬ ጥቅምት 22 2016 ዓ ም አንደኛ ዓመቱን ይዟል። በዚህ አንድ ዓመት የድህረ ስምምነት ጊዜም ደም አፋሳሹ ጦርነት ከተካሄደባቸው አካባቢዎች ውስጥ በትግራይና በአፋር ክልሎች አንጻራዊ የሆነ ሰላም ሰፍኗል። በሌላ በኩል በአማራ ክልል በመከላከያ ኃይልና በፋኖ ታጣቂዎች መካከል የተኩስ ልውውጥና የለየለት ግጭት ከተቀሰቀሰ የደረሰ አራት ወራትን ያስቆጠረ ይገኛል። በፌዴራል መንግስትና በህወሀት መካከል በደቡብ አፍሪካ ፕሪቶሪያ ስለተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት ስለ ስምምነቱ የሚነሱ ጥያቄዎች በአፈጻጸም ሂደት የክልሉ ነዋሪዎች ተፈጠሩ ስለሚሏቸው ተግዳሮቶች መስፍን አድራጌ ከደሴ ከባህር ዳርና ከወልዲያ ከተሞች አስተያየትን አሰባስቧል። ወደዛው ነው የምናልፈው። በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር ዶክተር አለማየሁ ርቄሆን የፕሪቶሪያው የሰላም ስምምነት ሁለት መልክ አለው ይላሉ፦ ስኬትና ስጋት። ስለ ስኬቱ ሲናገሩ ለጊዜው ማስተንፈሻ እንደሆነ ነው ነው የምረዳው። በተለይ በትግራይ አካባቢ ጦርነትን ተከትሎ የተከሰተው የሰብዓዊነት ቀውስ በተወሰነ መልኩ እልባት ያገኘበት ሁኔታ እንደ ነው የምረዳው። ያንም ተከትሎ አብዛኛው ከስራ ተበትነው እየነበረው የመንግስት ሰራተኛ ወደ ስራ እንደተመለሰ፣ ባንኮች እንደተከፈ መድኃኒቶች እና ሌሎችም ወሳኝ የሚባሉ ነገሮች መከፈታቸው ከጦርነት በኋላ የመጣው መልካም ነገር ነው ብዬ አስባለሁ። ጦርነት መቆሙ ተስፋ እንዲኖር አድርጓል ብዬ ነው ማስበው። በወልዲያ ከተማ በግል ስራ እንደሚተዳደሩ የገለጹልን እንዳልካቸው ሰለሞን የተባሉ አስተያየት ሰጭ ደግሞ ከዶክተር አልማየሁ ሀሳብ የተወሰነውን ይጋራሉ። የፕሪቶሪያ የሰላም ስምምነት ጦርነትን ማስቆም መቻሉ፣ በጥቅሉ የነበረውን አስከፊ ሁኔታ ማስቆም መቻሉ በጣም ትልቅ እምርታ ነው ብለን የምናስበው ከዛ ውጪ ግን ፕሪቶሪያ የሰላም ስምምነት ስምምነት መባሉን ነው እንጂ ያን ያክል ስለ ስምምነቱ በውስጡ ምን ምን አይነት ነገሮች አካቷል የሚለውን ነገር ግልጽ በሆነ መልኩ በመንግስት ሚዲያ ምንም ስላልተነገረ እንዳውም ስምምነቱ ለሌሎች አመጽዎች፣ ለሌሎች የሕዝብ ኩርሻና መከፋቶች እንደመነሻ አድርገን መቁጠር እንችላለን የሚል ሀሳብ ነው ያለኝ። በባህር ዳር ከተማ በኮንስትራክሽን ዘርፍ ተሰማርተው እንደሚሰሩ የገለጹልን ብርሃን መሰለ የተባሉ አስተያየት ሰጪ ግን ከእነ ውስንነቱም ቢሆን ከፕሪቶሪያው ስምምነት ትምህርት አልተወሰደም ባይ ናቸው። የፕሪቶሪያውን ስምምነት እንደ በጎ አጋጣሚ ተጠቅመን አማራ ክል ያለውን በዛ መፍታት ስንችል፣ አሁን ያለንበት ቀውስ እጅግ በጣም ማህበረሰቡን በተለያየ መልኩ በጣም እያስቸገረ ነው ያለው እና ያንን አለመተወራችን ምንድን ነው ምክንያቱ? ያ ስለ እውነት ለሰላም ንግግር ተብሎ ነው ወይ የፕሪቶሪያው ስምምነት የተካሄደው ብለን ለመጠራጠር ዳርጎናል። ከፕሪቶሪያው ስምምነት ምንም የወሰድ ነው ጥሩ ነገር የለም፣ የሰላም ስምምነት ሰነዱ በትክክል አልተተገበረም የሚሉት ዶክተር አለማየሁም በአማራ ክልል ለተቀሰቀሰው የጸጥታ ችግር እንደ አንድ አባባሽ ምክንያት አድርገው ያነሱታል። ከውሉ በኋላ አንደኛው ሀሳብ የሚለው ምንድን ነው የጦር መሳሪያ ሙሉ በሙሉ ገቢ ይደረጋል፣ ተዋጊዎቹ ተመልሰው ወደ ማህበረሰቡ ይቀላቀላል የሚል ሀሳብ ነበረና ይሄ መተግበር አለመቻሉ ከፍተኛ የሆነ ስጋት ያስከተለ ነው ብዬ ነው እኔ ማስበው። እንግዲህ ሙሉ በሙሉ መሳሪያ እንዳላስረከቡና ተዋጊዎችም ወደ ማህበረሰቡ እንዳልተቀላቀሉ ቲፒኤልኤፍ በየጊዜው ከሚያወጣው መግለጫ መረዳት ይቻላል። በአንድም በሁለትም እንግዲህ በአሁኑ ሰዓት በአማራ ክልል ውስጥ ያለው ቀውሱ ከፕሪቶሪያ ውል በኋላ የመጣው አንዱ መንስኤ ነው ብለው መውሰድ ይቻላል እንግዲህ የጦርነቱ በፌዴራል መንግስትና በቲፒኤልኤፍ መካከል ቢኖርም የአማራ ክልል በተፈጥሮ በታሪክ እንዲህ ያው ረጅም የሆነውን ከትግራይ ክልል ጋር ስለሚዋሰን ቅድሚያ ተጎጂው የአማራ ክልል ነው ይሄ ከፕሪቶሪያው ስምምነት በኋላ ውሉ ሙሉ በሙሉ ሳይተገበር ከዚያ በኋላ በአማራ ክልል ላይ መንግስት ያወጀው አዋጅ በተለይ ልዩ ሀይሉን በበተን ጦር መሳሪያ ማስወረድና እንዲህ አይነት ነገሮችን መንግስት የወሰዳቸው እርምጃዎች በሌላ መንገድ ደግሞ ያ ስጋት ሳይቀራፍ ይሄ አሁን አማራ ክልል ላይ ለተከሰተው ቀውስ አንድ አባባሽ ምክንያት ነው ብዬ ነው የማስበው። አክለውም በደቡብ አፍሪካው የሰላም ስምምነት ዙሪያ ያልጠሩና ህዝቡን ብዥታ ውስጥ ያስገቡ ነገሮች እንዳሉ ያብራራሉ። በዚሁ በአማራ ክልልና በትግራይ መካከል ከፍተኛ የሆነ አንዳንድ የትርክት ልዩነቶች አሉ። ለምሳሌ በትግራይ ወንድሞቻችን እና እህቶቻችን በኩል ያለው ትርክቱ ምንድን ነው? በሁለቱ ክልሎች መካከል ከፍተኛ የሆነ ቅራኔ የፈጠረ የወልቃይትና የራያ ጉዳይ በፕሪቶሪያ ውል ስምምነት መሰረት ወደነበሩበት ይመለሳሉ ይላሉ። በአማራ ክልል በኩል ያለው ትርክቱ ደግሞ እነሱ ከሚለው በተቃረነ መንገድ ነው ያለው። ስለዚህ ይሄ ብዥታውና የጋራ የሆነ ግንዛቤ አለመኖሩ ምናልባት በሁለቱ ክልሎች መካከል አለፍ ሲልም በፌዴራል መንግስት መካከል በህዝብና በመንግስት ምክል ላይ አለመተማመን እንዳይኖርና ብዥታውም እንዲሰፍን ምክንያት ነው ብለን መውሰድ እንችላለን። በመንግስት በኩል ስለ ሰላም ከሚነገረው ውጭ በተግባር ያለው እንቅስቃሴ አነስተኛ መሆን በአማራ ክልል የተፈጠረውን የጸጥታ ችግር እንዳባባሰው የሚናገሩት ደግሞ አቶ ብርሃን ናቸው። ወይም አመራሮች ወይም ከፍተኛ ስልጣን ላይ ያሉ ሀይላቶች ወይም የሀገሩ መንግስት ቢሆን መንግስት አስተዳደሩ በተዋረድ ችግርን በንግግር መፍታት መፍትሄ እንደሆነ ያወሩናል። ነገር ግን ችግርን በሰላማዊ መንገድ ከመፍታት ይልቅ ጡንቻን ወደ ማሳየት አቅጣጫ አብዛኛውን ጊዜ በቃ በየዘመናት ዘመናት እየተከሰተ ያለው ይሄ ነው። ውይይቱን የሚዘረጉት አካላቶች የራሳቸውን ሀሳብ ከማንጸባረቅ ውጭ ወይም የራሳቸውን አጀንዳ ከማስረጽ ውጭ የማህበረሰቡ ሀሳብ፣ ጥያቄ፣ ፍላጎት ምንድን ነው ብለው የማይጠይቁ ናቸው። የራሳቸውን አስተሳሰብና ሀሳብ ብቻ ተንፍሰው ለመሄድ ነው እንጂ በንግግር ይፈታ የተባለ ኮ የተጠየቁ ጥያቄዎች አሉ። ለምሳሌ ፋኖ የሚባለው ሀይል ተነሳ ተብሎ የሚገመትበት አንደኛው ነጥብ ምንድን ነው? በአማራ ህዝብ ላይ ወይም በአማራ ብሔር ተወላጆች ላይ ግድያ ይቁም፣ የተፈናቀሉ ሰዎች ወደ ቤታቸው ይመለሱ፣ ወደ ቦታቸው ይመለሱ፣ ከወሰማንነትም ጋር በዛ በዛ ጥያቄ ነው እያነሱ የነበረው ያንን ቁጭ ብሎ ጠረጴዛ ላይ መፍታት ሲገባ ምን ታመጣለህ አይነት ነገር ሆኖ አሁን የደረስንበት ግጭት ላይ ወይም እዚህ ደረጃ ላይ ልንደርስ ይችለናል። በተመሳሳይ ለሰላም ተብለው የሚዘረጉ ህዝባዊ ውይይቶች የአንድ ወገን አስተሳሰብ የሚንጸባረቅባቸው ናቸው ሲሉ ሊሆኑ ይተቻሉ። የወልዲያው እንዳልካቸው ሰለሞን በአማራ ክልል እኔ የምኖርበትን ከተማን ጨምሮ በተለያዩ ከተሞች አለመረጋጋቶችና የሰላም ጦቶች አሉ። ይህ ደግሞ እንደ መነሻ አድርጌ የምቆጥረው መንግስት በአፉ ከሚናገረው ወይም በልሳኖቹ ከሚያወራው ችግሮችን በሰላማዊ መንገድ መፍታት ብሎ ከሚናገረው ውጭ ያን ያክል የሄደባቸው እርምጃዎች የሉም። ወደ ተግባር የገባባቸው ህዝብን ተጠግቶ መሰረታዊ የሚባሉ የህዝብ የማንነት ጥያቄዎችን አንስቶ መፍትሄ እንዲያገኙ አለማድረጉ አሁን አማራ ክልል ላይ በተለያዩ አካባቢዎች ለሚነሱ ችግሮችና ምጦቶች እንደ ምክንያት ሊቆጠር ይችላል። በቅርቡ ቆቦ ከተማ፣ በወልዲያ ከተማ የተለያዩ አካባቢዎች በተለይ ንጹሀን ተብሎ የሚታሰቡ ዜጎች ከፍተኛ የሆነ ስጋት ውስጥ ናቸው። በህብረተሰቡ ዘንድ ነገ ቤት መቆየት ይችላለሁ ነው እንጂ ሰው እያሰበ ያለው ስለ ሰላም ስለ መረጋጋት እንኳን ቆም ብሎ እንዲያስብ እያደረገው ነገር አይደለም። የባህር ዳሩ ብርሃን መሰለም ሆኑ የወሎ ዩኒቨርሲቲው ዶክተር አለማየሁ ወደፊት ቢሆን የሚሉት አላቸው። መንግስት ያለውን አቅማሟቶ ሁሉም እስከታችኛው ተዋደር እስካለው ማህበረሰብ ድረስ በመዝለቅ ለመፍታት ቢሞክር አረፈደም ብዬ ገምታለሁ። በህዝብና በመንግስት መካከል መተማመን እንዲሰፍን መንግስት ከፍተኛውን የሆነ ድርሻ መጫወት መቻል አለበት። ህዝብን ባለቤት ማድረግ ያስፈልጋል። አንዳንድ በሚዲያ ቀርቦ የሚሰጡ የመንግስት አነጋሮች ጥያቄ እንኳ አለኝ የሚል አካል ካለ ቀርቦ መነጋገር መቻል አለበት የሚል እንትን ያነሳል። ለህዝብ የሚጠይቀው ጥያቄ የትኛው እንደሆነ ያውቁታል። ከነሱ የተሰወረ ጉዳይ አይደለም። እንዲህ አይነት ንግግሮች ከህዝብ የሚያስርቁ በህዝብና በመንግስት መካከል መተማመን እንዳይኖር ክፍተት የሚፈ የሚፈጥሩ ሀሳቦች ናቸው። ከደቡብ አፍሪካው የሰላም ስምምነት በኋላ በአማራ ክልል የተቀሰቀሰው የጸጥታ ችግር ለሰዎች ሞትና አካል ጉዳት ለንብረት ውድመትና ለእንቅስቃሴዎች መስተጓጎል ምክንያት መሆኑን የአሜሪካ ድምፅ በተለያዩ ጊዜያት ዘገባዎችን ሰርቷል። ከዚህ በተጨማሪ በክልሉ ኢኮኖሚ ላይ ቀጥተኛ ተጽዕኖ ማሳደሩ እየተነገረ ነው። የክልሉ ገቢዎች ቢሮ ሰሞኑን ባወጣው መግለጫው በጸጥታው ችግር ምክንያት በሩብ ዓመቱ ውስጥ ሊሰበስብ ካቀደው ስድስት ቢሊየን ብር ውስጥ መሰብሰብ የቻለው ስምንት ነጥብ ሰባት አራት በመቶ ያህሉን እንደሆነ አስታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። ለምሽቱ ያዝነውን የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን ላይ እንዳስተዋወቅ ነው። ዛሬ የምሽቱን አብዛኛውን ክፍል የሚይዘው የፕሪቶሪያው የሰላም ስምምነት ነው። በህወሀት ኃይሎችና ና በፌዴራል መንግስቱ መካከል በደቡብ አፍሪካ ፕሪቶሪያ የተደረገው የሰላም ስምምነት ዛሬ አንደኛ ዓመቱን ይዟል። ስምምነቱ እጅግ ብዙ ክፍተቶች እንዳሉበት ቢገለጽም ጦርነቱ ሲካሄድ በቆየባቸው አካባቢዎች አንጻራዊ ሰላም እንዲሰፍን ማድረግ አስችሏል። በጦርነቱ ተሳታፊ በነበሩት በትግራይ፣ አማራና በአፋር ክልል ያሉ ወጣቶች የሰላም ስምምነት አስፈላጊነት ላይ ቢስማሙም ይሁን እንጂ በቪክቶሪያው ስምምነት ላይ የተለያዩ አቋም እንዳላቸው ለአሜሪካ ድምጽ አስታውቋል። በተያያዘ ባለፈው አንድ አመት በኢትዮጵያ ያለው የፖለቲካና የምጣኔ ሀብት ሁኔታ በወጣቶች ስነ ልቦና ላይ ከፍተኛ ጫና ማስከተሉን የተለያዩ ጥናቶች ማመለከታቸውን በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ የሆኑች ዶክተር አወቀ ምህረቱ ለአሜሪካ ድምጽ ገልጿል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። ከአንድ አመት በፊት የጦርነት ማዕከል በነበረችው ትግራይ ሽረ እንደ ስላሴ ነዋሪ የሆነው የሁለተኛ አመት የቲያትር ጥበብ ተማሪ ሰመረ መኮንን በኢትዮጵያ የፌዴራል መንግስትና በህወሀት ኃይሎች መካከል የተፈረመው የፕሪቶሪያው የሰላም ስምምነት በትግራይ ያለውን ችግር ሙሉ ለሙሉ ባይቀርፍም የሰላም ነፋስ እንዲነፍስ እድል ፈጥሯል ብሎ ያምናል። የፕሪቶሪያ ስምምነት ከተፈረመ ወዲያ ትግራይ ላይ ብዙ ነገር አለ፣ ብዙ ለውጦች አሉ። ቢያንስ ቢያንስ የብልፍ ና የድሮን ድምፅ የውጊያ ድምፅ ብራምን አሰማም። ከተማ ላይ ገጠርም ቢሆን እንደዛ አይነት ነገር አለ። እህልም ይገባል፣ በትንሹ ማለት ነው። ላይ እንደ ድሮ አይደለም ያለው ሁኔታው ግን የፕሪቶሪያው ስምምነት የዘገየም ቢሆን ብዙ ሰው ዋጋ ያከፈለ ሰው ነበርና ከዛ ቀድሞ ቢሆን ብለን የምታስበው ነገር አለ። በፕሪቶሪያ ስምነት እኔ ለምሳሌ ወንድሜ ከፕሪቶሪያ ሳምንት በፊት ነው ሰውው እና ቢያንስ ቢያንስ ቀድሞ ቢሆን ምናምን ትላለህ። ብዙ ወጣቶችን ማትረፍ ይቻል ነበረ በጦርነት ምክንያት እና አሁንም ሙሉ በሙሉ እንኳን ባይባልም የሻቢያ ሰራዊትም አለ ትግራይ ውስጥ የአማራ ሀይሎች የሚያያዙት አሉ ና እንደዛ እንደዛ አይነት ነገሮች ችግሮች አሉ መተናቀለውም ወደ ተመለሰም እንደዛ አይነት ችግሮች አሉ እንጂ ብዙ ጥሩ ቀን ነበረ ብዬ ነው የማስበው የፕሪቶሪያ ስምምነት በተመሳሳይ የአፋር ክልል የሰመራ ዩኒቨርሲቲ የፖለቲካ ሳይንስ የመጨረሻ አመት ተማሪ የሆነው ሀቢብ መሐመድ የፕሪቶሪያው ስምምነት ዝርዝር ፖለቲካዊ ጉዳዮች ውስጥ ባይገባም የታለመው ሰላም የምጣበት ስኬታማ ውል ነው ብሎ ያምናል ሰላም ስምምነት ጉዳት አይኖረውም ሰጋሪም ለአንድ አመት ያክል ጥቅም ያየ ነው ያ ማለት ምንድን ነው? አንደኛ ጦርነቱ ህዝባዊ ደረጃ ዳርሶ ስለነበረ በህዝባችን ደግሞ እያንዳንዱ ቤት ዳርሶ ስለነበረ በተለይ በኑ አፋር ላይ በተለይ በልዩ ሁኔታ ሁለት ዞን ዞን አራት እና ዞን ሁለት ጦርነት ገብቶ የነበረበት ህዝብ ነው። ያንስ ሀምሳ ፐርሰንት ህዝብ የጦርነቱ ተጠቂ ነው። ስለዚህ በዳይሬክት ማለት ነው ዳይሬክት የጦርነቱ ተጠቂ ከሀምሳ ፐርሰንት በላይ ወረዳዎችና ህዝብ ተጠቂ ስለነበረ ጦርነት መቆሙ በመጀመሪያ ደረጃ ለእኛ ጥቅም ነው የሚሰጠው። ይሁን እንጂ በአማራ ክልል በባህር ዳር ከተማ በንግድ ስራ ላይ ተሰማርታ የምትሰራው ብርቱካን አበበ የሰላም ስምምነት በሀሳብ ደረጃ መልካም ቢሆንም የፕሪቶሪያው የሰላም ስምምነት ግን ግልጽ አለመሆኑ በክልሉ ይበልጥ ግጭትና ውጥረት እንዲሰፍን አድርጓል ትላለች። ምንም ያገኘው ነገር የለም። አንደኛ ስምምነቱ ግልጽ አይደለም። መንግስት ራሱ ተስማምቶ መጣ፣ ለህዝብ ግልጽ ያደረገው ነገር የለው። ግልጽ አለማድረጉም የተነሳ የአማራ ክልል በተለያየ ቦታ ግጭት ነው። ከግጭቱም አልፎ ኑሮ ውድነት ነው። ለምን ግጭት ሰላም በሌለበት አካባቢ ሁሉም ነገር ሰላም ሲሆን ነው ሁሉም ይንሸራሸል። አሁን ባህር ዳር ከተማ አሁን ለምሳሌ በጣም በውጥረት ላይ ነው የምንኖር። ስለዚህ ይህ ስምምነት መጀመሪያ ስስማሙ መንግስት የተስማማበትን በዚህ በዚህ ነጠር ተስማምቻለሁ ይህን ይሄን ላያረግ ነው ብሎ በህዝብ ይፋ ቢያረግ የተሻለ ነበር። ግን ለእኛ ስምምነቱ የባሰ ዱብ እዳ ነው የሆነብን፣ እዳ ነው የሆነብን ግጭቱን ተነሱ። የሰመራ ዩኒቨርሲቲ ተማሪው ሀቢብ መሀመድ በክልሉ ቢዘገይም የመልሶ ማቋቋም ስራዎች መጀመራቸውም ተስፋ ሰጭ ናቸው ይላል። ጦርነቱም የነበረው በትግራይ ክልል ብለው በህወሓትና በፌዴራል መንግስት በኩል በመንግስት ላይ በተከፈተ ጥቃት መነሻ ነው። ስለዚህ በዛ በሁለቱ አካላት መሀል የተደረገ ምምናት ግልጽ ነው። ሌሎች ጦርነቶች አይነሱ ሆይ ሲሚነቱ ለዛ ጦርነቶች ኃላፊነት ሊወስድ አይደለም። መልሶ ማቋቋም ስራዎች አሁን እየተሰሩ ቢሆንም ግን በቪቷል የሚለ አመለካከት አለኝ። በዛ ክልል በጣም በዘርፍ ብዙ ድጋፍ ተደርጓል ካድር የተፈጠረ ናቸው። ለምሳሌ በእርሻ ላይ በማህበር አደራጅተው በእርሻ የተመሩ አሉ። የሽረ እንዳስላሴው ነዋሪው ሰመረ መኮንን በቀጣይ የክልሉ እጣ ፈንታ ዙሪያ ስጋቶችና ጭንቀቶች አሉት። ያው እውነት ለመናገር በኢትዮጵያ ተስፋ የቆረጥኩበት ጊዜ ነው እንደ እኔ ሀሳብ ማለት ነው እና ላይክ ሰርተን መለወጥ ምናምን እኔ ዩኒቨርሲቲ ተማሪ ነኝ። ያጋጣሚ እና ተስፋ ታጣበታለ በነበረ ሁኔታ ላይክ ስራማሁን ሊሆን ይችላል ምንም አይነት የስራ ሁኔታውን ከበፊት እንደ በፊቱ ሰርቶ አይደለም ግን ትንሽ ለውጥ ያለ ይመስለኛል። ስለመስራት ስለመለወጥ ምናምን ደፋ ቀና ሲል ማየት ጀምሯል። ይ የማስበው በስነልቦና እንደ ኔ እንደ ሰመረ ለምሳሌ ቀይ ባህር ኬዝ ምናምን ሲነሳ፣ በቲቪ ምናምን ሲመለከት የሆነ ፍርሃት ይሰማኛል። ለትግራዋይ ይባለት ነው ምክንያቱም ጦርነት ከተካሄደ በትግራይ መሬት ነው የሚያልፈ ምናምን ብዬ ስለማሰብ ጋ ሊከፍል ነው ምናምን ብዬ ይጨነቃለሁ እንደ ትግራ እንደዚ አይነት የስነ ልቦና ስርዓት አለኝ። እኔ የተፈናቃዮቹ ጉዳይ በጣም ያሳዝነኛል እና ተፈናቃዮቹ አሁን በቂ መጠለያም የላቸውም። ግሮ ውስጥ ነው ያሉት ብዬ ነው ማስበው ና አዝናለሁ። እዛ ከምዕራብ ትግራይ ና ከደቡብ ትግራይ የተፈናቀለ ብዙ ጊዜ በትግራይ ታሪክም ደርቅ ምናምን ሲነሳ ወደ ምዕራብ ና ወደ ደቡብ ይሄደ የሚሰራበትም ነው ና አሁን ተቸግሮ ምናምን ሳየው ትንሽ ይሰማኛል። በተመሳሳይ የባህር ዳር ነዋሪ የሆነችው ብርቱካንም ከሰላም ስምምነቱ በኋላ በክልሉ የተፈጠረው ግጭት ማህበረሰቡ በሰላም ወጥቶ እንዳይገባ እንዳደረገው በመግለጽ ከባድ የስነልቦና ጫና አሳድሯል፣ ትላለች ዘራፊ በሷ በየወጣንበት ሰው እኮ ቤትሽን አንኳኩቶ ሌባ ቤት እየገባ እኮ ነው ያለ። ቤትን አንኳኩቶ ሌባ ነው መንግስትን ሌቦቹ ሊቆጣጠር ልን አልቻለም። ሌቦቹን ፖሊስ ደሽ አታመለከችን ፖሊስ ጣቢያ የለም ስትሄጂም የሚም በራሴ ተጨንቄ ነው ተቀምጬ ነው የሚልሽ። የጋካ የጋካ ካገኘሽ እንኳ አላየሉም። ስለዚህ የባለበት ሌባ ዘራፊ በዛበት ሀገር ላይ እንዴት አይነት የስጋት ሰላም ከሌለ ደግሞ ምንም ነገር የለም። አሁንና ስጋቱ ራሱ አንድ አመቱ በጣም ከባድ ነው፣ ውጥረት ነው። ጦርነቱ በተካሄደባቸው አካባቢዎች አንጻራዊ ሰላም ቢሰፍንም የማህበረሰብ ስነልቦና ላይ ግን በበቂ ሁኔታ እየተሰራ እንዳልሆነ የማህበራዊ ሳይንስና የስነ ልቦና ባለሙያዎች ይስማማሉ። የአሜሪካ ድምጽ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ በቅርብ ጊዜ የተሰሩ ጥናቶች የስነ ልቦና ችግር ከፍ ማለቱን አመላክተዋል ሲሉ አስታውቀዋል። እያስተዋላቸው ያሉ ጫናዎችም አሉ። ጥናቶችም ውጤቶች አሉ። ከአራት ወጣቶች አንዱ በተለያየ አይነት የስነ ልቦና ችግር እንደሚገጥመው ጥናቶች አሳይተዋል። ይሄ ማለት ጭንቀት፣ ድብርት እና ራስ ላይ ጉዳት ማድረስንም ጨምሮ ተላሸት ተስፋ መቁረ ከአራት ወጣት አንድ ወጣት ከባድ ያልሆነ የስነልቦና ጭንቀት እንደሚያጋጥማቸው እናውቃለን። ሀገሪቱ አሁን ያለችበት የፖለቲካና የምጣኔ ሀብት ምህዳር ከወጣቶች ፍላጎትና መሻት ጋር እንደማይመጣጠንም ዶክተር አወቀ ያስረዳሉ። ወጣቶች ጋር ለየት የሚያደርጋቸው አንደኛ ነጋቸውን ሰርተው አልጨረሱም። ስለዚህ ክሊር የሆነ ፍኖተ ካርታ ለህይወታቸው በጣም የመፈለግ ጉልበት ላይ ነው ያሉት። እሱ ሲጨልም መንገዱ ይጠፋቸዋል። ሁለተኛ ደግሞ ከህይወት ልምድ የሚባለው ማጣት አለ፣ ማግኘት አለ፣ በህይወት መቆም አለ፣ መቀጠል አለ ሚል ይሄ የተጠራቀመ ከህይወት ልምድ የመጣ ትምህርት የለም። እዚህ ዓመት እንደዚህ አድርጌ ምናምን የሚል በጣም ኢነርጄቲክ የሆነና ውስጥ ያለ ስሜት አለ። አንገርም አለ አንገርም ላይሆን ይችላል። ነስሰም እሱ በሆነ ነገር መገለጽ መቻል አለበት፣ ወይ ትምህርታቸውን ተምረው፣ ወይ በፈጠራ በስፖርታዊ እንቅስቃሴ፣ በሆነ ነገር ነው ዲስቻርጅ የሚደረገው። ብዙ ጊዜና አጋጣሚ ሳይኖር ሲቀር ስታክ የማድረግ ነገር በማሰብ ማቆም፣ ከዛ ደግሞ ቶሎ ዴስፔሬት መሆን፣ እጅ መስጠት፣ ከዛ ቶሎ ራስ ላይ ጉዳት ለማድረስ ወይም ደግሞ ለዓለምም ለእኔ ትረስትድ አይደለችም፣ ወይ ደግሞ የምታምንባት አይደለም፣ መንግስትም የሚታምንበት አይደለም፣ ተቋም የሚታምንበት አይደለም። ስለዚህ ማን ላይ እምነት ልጣል የሚል ነገር ውስጥ ይገባሉ ማለት ነው። በሀገሪቱ እንደሚተገበር የተገለጸው የሽግግር ፍትህ ሂደትም ትኩረቱ በፍርድ ቤት ሂደቶች ላይ ብቻ ማድረጉ ዘላቂ የሆነ ሰላም ለማምጣት እንዲሁም የማህበረሰብ ስነልቦናን ለማከም ብቻውን ውጤታማ አይሆንም ሲሉም ዶክተር አወቀ አሳስበዋል። የሽግግር ፍትህ የአንዳንድ ፖለቲካዊ ውሳኔ ሚሊታሪ ውሳኔ ሳም ትርጉም ይሰጣሉ፣ ግን አፈጻጸማቸው ላይ ስነልቦናዊ ተኮር ሳይሆኑ ሲሄዱ ጥቅም ሳይኖራቸው ይቀጥላል። የፍርድ ቤት ሂደት ብቻ ይሆናል። ግን ከዛ በፊት የሚገርምሽ ሩዋንዳ የተደረገው ሂደት ሰዎች ችግሩን ናሬት ያደርጉ ነበረ። ከዛ ከሌላው አካል ጋር ፍትህ ማግኘት እፈልጋለሁ ካሉት ጋር አብሮ መሆን ይችላሉ ወይ? ለምሳሌ በወርክሾፕ በስብሰባ አብሮ ኢንተራክት በማድረግ አንድ ላይ ማድረግ ሰዎችን ይሄን ቁስልን ማሻር ሂደቶች ህግ የመተረክ እንዲረዱት የማድረግ የማስተማር እንዴት ሊፈጠር ይችላል ያስፈልግ ነበር። ካለዛ ግን ይሄ ዝም ብሎ ወደ ህይወታቸው ቀጥታ የማይደርሰው ነገር ላይ ብቻ ሲሆን አየር ላይ ይቀራሉ ለመሰራት ተሰርቶ ነበረ ችግር ፍት ይደናል ይባላል ግን፣ ከሰው ልብ ሳይገባ ሊቀር ይችላል ብዬ ያስባሉ ዶክተር አወቀ። አሁንም በቀጣይ መንግስትና ሌሎች ባለድርሻ አካላት በበዳይ እንዲሁም ደግሞ በተበዳይ ስነ ልቦና ላይ ያተኮሩ የውይይት መድረኮችን በማዘጋጀት ዘላቂ የሆነ የትውልድ ፈውስ ሂደትን ማሳካት መቻል አለባቸው ሲሉ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከዚሁ ከፕሪቶሪያው የሰላም ስምምነት ሳንወጣ በትግራይ ክልል ባለፈው አንድ አመት ስለተመዘገቡ ጉዳዮች ሊያጋራን በስልክ መስመራችን ላይ ዘጋቢያችን ሙልጌታ አጽብሃ ይገኛል። ሙልጌታ ጤና ስጥልኝ። እንደምናመሸ እንደምናመሸ ሸደን ደህና ነኝ። እንግዲህ ከኔትወርክ ማኳያ ፈጠን ፈጠን ማለት ይኖርብናል። ከሰዓትም አኳያ ያለፈው አንድ አመት የሞላው ይሄ የዘላቂ የተኩስ ማቆም ስምምነትን አስመልክቶ በክልሉ የተዘጋጀ ወይም የተካሄደ ግምገማ አለ ወይ? ከስምምነቱ በኋላ የተገኙ ትሩፋቶችስ ምንድን ናቸው? አመሰግናለሁ ኤደን፣ በነገራችን ላይ የደቡብ አፍሪካው የሰላም ስምምነት የተፈረመው በኢትዮጵያ ዘመን አቆጣጠር ጥቅምት 23 ቀን 2015 ዓ.ም ተመረተ ነበር። በጎርጎርሳውያን ዘመን አቆጣጠር ደግሞ ኅዳር 2 ቀን 2022 ነበር። በጎርጎርሳውያኑ ዘመን አቆጣጠር ህዳር ሁለት ነው ዛሬ። ስለዚህ አንድ አመት ሞልቶታል። በኢትዮጵያ ዘመን አቆጣጠር ደግሞ ያለፈው ጳጉሜ ስድስት ስለነበረ አንድ ቀን ጨምሯል። በዚህም ነገ ጥቅምት 23 ቀን ነው ስምምነቱ አንድ አመት የሚሞላው። የትግራይ ክልል ጊዜያዊ አስተዳደርም አሁን አመሻሽ ላይ የስምምነቱን መካሄድ አንደኛ ዓመት አስመልክቶ መግለጫ አውጥተዋል። የትግራይ ብሔር ከጥፋት እንዲሁም ቋንቋውና ባህሉ በስምምነቱ ከመጥፋት እንዲ እንዲገታ አድርጓል ብለዋል። በዚህ ስምምነት ልዩነቶች በውይይት መፈታት በር ከፍቷል ሲልም የክልሉ ጊዜያዊ አስተዳደር በመግለጫው አትተዋል። የአስተዳደሩ መግለጫ የትግራይ ህዝብ ስምምነቱ ይደግፋል ብቻ ሳይሆን የሚያደናቅፉትም አይታገስም በማለት አስታውቋል። ስምምነቱ መልካም ውጤቶች በመያዝ የቀሩትን እንዲተገበሩ የፌዴራሉ መንግስት መስራት አለበት ብሎ ጥሪ አቅርቧል። የትግራይ ጊዜያዊ አስተዳደር ስምምነቱ በዓለም ፊት የተካሄደ በመሆኑም ዓለም አቀፉ ማህበረሰብም ለስምምነቱ ሙሉ በሙሉ መተግበር እንዲያግዝ ጠይቋል። ለሁለት አመታት የቆየው ይህ ጦርነት መቆሙን ተከትሎ በመቀለ ከተማ የተለያዩ ሰዎችን ባለፈው ሳምንት አንድ አመት ያስቆጠረው የፕሪቶሪያ ስምምነት አስመልክቶ ስጠይቅ ነበረ። ነዋሪዎች፣ ተፈናቃዮች እንዲሁም የፖለቲካ ፓርቲ አመራሮች ናቸው የጠየቅኳቸው። የጥይት ድምፅ መጥፋቱ እንደ እፎይታ እንደፈጠረላቸው ነው የሚገልጹት። እንዲሁም መሰረታዊ አገልግሎት ቶች መከፈት፣ ትራንስፖርት፣ ባንክ፣ ስልክ እነዚህ ነገሮች መከፈት ለህዝቡ እንዲቀራረብና ተጥፋፍቶ የነበሩ ቤተሰቦች እንዲገናኙ ማድረጉ በአዎንታው መልኩ ይገልጹታል። የንግድ እንቅስቃሴ ማነቃቃትም እንደሚያግዝ ነው የሚገልጹት። ከሶስት ዓመታት በላይ ተቋርጦ የነበረ ትምህርት መጀመርም በተለይ ተማሪዎችና መምህራን ትምህርት ቤቶች የወደሙና የተዘረፉ ቢሆንም ወደ ትምህርት ቤት መመለስ መጀመራቸው ተስፋ ሰጪ ነው ሲሉ ነው የሚገልጹት። በተመሳሳይ በጤና ተቋምም ተመሳሳይ አስተያየት ነው የሚያነሱት። የንግድና ሸቀጦችም ወደ ክልሉ መግባትም በበጎ የሚታይና ገበያ ለማረጋጋት አጋዥ መሆኑን ነው የሚገልጹት። የመንግስት ሰራተኞች ደሞዝ መከፈልም እንዲሁ ተመሳሳይ ነው። በበጎ የሚያነሱት እስቲ ስለ ክፍተቶቹ ደግሞ ጥቂት በለን። በእርግጥ ከሰዓት አኳያ እያቻኮልን እንደሆነ ይገባኛል። ግን ያሉት ክፍተቶች እስ የሚነሱ ቅሬታዎች ምንድናቸው? ምንድን ናቸው? በአፈጻጸሙ ዙሪያ በዚህ ዙሪያ ያልተገደበ የሰብአዊ እርዳታ ወደ ክልሉ መግባት እንዳለበት በስምምነቱ ተደንግጓል። በቂ እርዳታ ወደ ክልሉ እየገባ እንዳልነበረ የሚገልጹት አስተያየት ሰጪዎቹ ከባለፈው ሚያዝያ ወር ጀምሮ ደግሞ የእርዳታ እህል ተዘርፏል በሚል የምግብ ስርጭት ቆሟል እና በዚህም በተለይ ተፈናቃዮቹ ጉዳት ላይ እንዳሉ ና ችግር ላይ እንዳሉ ነው የሚገልጹት። ተፈናቃዮች ወደ ቀያቸው አለመመለስም በችግር የሚነሳ ነው። ሌላው በስምምነቱ አልተፈጸመም ተብሎ የሚገለጸው ደግሞ የውጭ ሀይሎች ና ከመከላከያ ሰራዊት ውጭ ያሉ ሀይሎች ከክልሉ አልወጡም። የክልሉ ጊዜያዊ አስተዳደር ሙሉ በሙሉ ክልሉ እያስተዳደር አይደለም በሚልም ይተቻሉ። ሌላው ደግሞ በጦርነቱ ጊዜ በንጹሐን ዜጎች ላይ ተፈጸመ ስለሚሉት በደል፣ ግድያ፣ ፆታዊ ጥቃት፣ አካል መጉደል፣ ዝርፊያ እና ሌሎች ነገሮችም ፍትህ ልመስፈናል እና ይህንም ደግሞ መስፈን አለበት የሚሉት ነው። ከዚህ ቀደም በሽግግር ፍትህ ጉዳይ አስተያየት የሰጡ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሽግግር ፍትህ ፖሊሲ በዝግጅት ምዕራፍ ላይ እንዳለ ገልጸው ነበር። በዚህ ሽግግር ፍትህ ፖሊሲ ደግሞ ሁሉም ክልሎች እየተሳተፉ መሆኑን ነው ሲገልጹ የነበረው። ሌላ በስምምነቱ ጉዳይ የሚነሳ መጨረሻ ላይ የትግራይ ኃይሎች ላይ ትጥቅ እንዲፈቱ መዋቅራቸውም ፈርሶ ወደ ህዝብ ገሚሶቹ ደግሞ ወደ ጸጥታ ተቋማት መዋቅር እንዲቀላቀሉ እንደሚደረግ ሲገለጽ ነበር። ከባድ መሳሪያና የተለያዩ መሳሪያዎችም ቢያስረክቡ ገና ግን ወደ 27ሺ የሚያህሉ የቀድሞ ተዋጊዎች እንዳሉ የሚገለጽ ነው። አቶ ጌታቸው ወረዳ ካሁን በፊት ሲገልጹ የነበረውን ነው እና እነዚህ ነገሮችም እንደ ክፍቶች ሲገለጹ የነበሩ ነው። አመሰግናለሁ። አመሰግናለሁ ሙልጌታ። ካለን ሰዓት አኳያ ነው መፍጠን ስላለብን፣ ነው ሌሎች ዘገባዎችም አሉን። ባለፈው አንድ ዓመት ዘገባዎችን ስታደርሰን ቆይተሃል። ለምሽቱ ለነበረን ቆይታም አመሰግናለሁ። ተመልካቾቻችን ዘገባዎቻችን ይቀጥላሉ። በመቀጠል ደግሞ የምናወራው የምናልፈው በዚህ በዩናይትድ ስቴትስ በሕግ መወሰኛው ምክር ቤት አካባቢ ባሉ ጉዳዮች ነው። ሀብታሙ ስዩም በሕግ መወሰኛው ምክር ቤት አካባቢ ይገኛል። የዛሬውን ውሎ በተመለከተ የሚያስቃኝን ነገሮች አሉ። ጤና ስጥልኝ ሀብታሙ እንደምን ዋልክ? እንደምናምሽተሻል ኤደን። እንደምናምሽታችኋል አድማጮቻችን። እሺ ሀብታም እንግዲህ ዛሬ መነጋገሪያ ሆኖ ከዋሉ ሀሳቦች መካከል አንዱ የፕሬዝዳንት ባይደን በእስራኤል ሀማስ ጦርነት መካከል ለሰብዓዊ አገልግሎት የተኩስ አቁም ማፍታ ሊኖር እንደሚገባ ማሳሰባቸው እንደሚያሳስቡ መናገራቸው ነው። ጉዳዩ ለምን መነጋገሪያ ሆነ? እሳቸውስ በጉዳዩ ላይ ይህን አስተያየት የሰጡት መቼና በምን አይነት ሁኔታ ውስጥ ሆነው ነው? ኤደን እንግዲህ ፕሬዚደንት ባይደን በትናንትና እለት ነው በሚኒያፖሊስ ከሚገኙ መራጮች ጋር ውይይት አድርገው ነበረ። በዚያ ንግግር ሲያደርጉ ንግግራቸው በተቃውሞ ተቋርጦ ነበረ። የተቃውሞ ድምፅ ካሰሙት መካከል አንዲት በአይሁድነት ውስጥ ሰባኪ የሆኑ ሴት ናቸው። እሳቸው ለፕሬዚደንቱ ክቡር ፕሬዚደንት፣ ለአይሁድ ሕዝቦች የሚያስቡ ከሆነ የተኩስ አቁም ጥሪ እንዲያቀርቡ ይሻሉ ብላቸው ነበረ። ለኚህ ሰባኪ መልስ ሲመልሱ ባይደን ታዲያ ምንድነው ያሉት የሰብአዊነት አፍታ ሊኖር እንደሚፈልጉ ተናግረዋል። ይሄ ግን ማለት የተኩስ አቁም የተኩስ አቁም ፍላጎት እንዳለ በዩናይትድ ስቴትስ በኩል እንደሚያሳይ ግን ተደርጎ አልተቆጠረም። በዋይት ሀውስ በኩል እስካሁን ድረስ በይፋ የተነገረ ባይሆንም ማለት ነው። በእርግጥ ግን የዋይት ሀውስ በተለይ ሰላማዊ ሰዎች ድጋፍ እንዲያገኙ መፈናፈኛ ያጡ የረዴት ሰራተኞች ከጋዛ እንዲወጡ ለማስቻል ሲባል እስራኤል ጉዳዩን እንድታሳስብበት ፍንጭ ሲሰጥ ቆይቷል። መነጋገሪያ የሆነበት ዋነኛ ምክንያት ደግሞ ይሄ ግጭት ከተቀሰቀሰበት ከጎርጎሳውያኑ ጥቅምት ሰባት ጀምሮ ዩናይትድ ስቴትስ ለእስራኤል ያላትን ድጋፍ ስትገልጽ ነበረ። በተባበሩት መንግስታት ድርጅት በኩል የቀረቡ የተኩስ አቁም እንቅስቃሴዎችንም ውድቅ ስታድርግ ነበር። የአሁኑ የሳቸው ንግግር ከቀደመው ንግግር ረገብ ያለ መሆኑን የሚያሳይ በመሆኑ ነው። ለዚህ ደግሞ የተለያዩ ምክንያቶች እየተጠቀሱ ነው። አንደኛው የበረታው ዓለም አቀፍ ተቃውሞ ነው። ምክንያቱም እስራኤል በምትወስዳቸው እርምጃዎች ምክንያት በርካታ ንጹሐንም ህይወታቸውን እያጡ እንደሆነ እየተነገረ ነው። በዚህም ምክንያት የሰብአዊ መብት ተቋማት እንዲሁም ደግሞ ከራሳቸው ከባይደን ፓርቲ ከዲሞክራቱ ወገንም ደጋፊ የሆኑ ተቋማትና ቡድኖች ተቃውሟቸውን እያጎሉ ስለሆነ ዩናይትድ ስቴትስ ይህንን መሰል ንግግር በፕሬዚደንቷ በኩል ለመናገር ሳይገፋፋት እንዳልቀረ እየተነገረ ነው። በዋይት ሀውስ በኩል ግን ከቀደመው አቋም የተለየ ስለመሆኑ ማረጋገጫ አልተሰጠም። ይህን ነው የተመለከተው በጉዳዩ ላይ አመሰግናለሁ ሀብታሙ። እንግዲህ ሌላው እንዲሁ የመወያያ ሀሳብ የሆነ የቆየው ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳምንቱ ማገባደጃ ላይ ወደ መካከለኛው ምስራቅ እንደሚያቀኑ መሰማቱ ነው። እንግዲህ ይሄ ሁለተኛቸው ነው የሚሆነው ጦርነቱ ከተጀመረበት ጊዜ አንስቶ። የአሁኑ የጉዟቸው አላማ ምንድን ነው? ትክክል ነሽ ኤደን፣ ይህ ግጭት ከተፈጠረ እንግዲህ አንድ ወር ሊሆኑ ነው። በዚህ ውስጥ ለሁለተኛ ጊዜ ነው አንቶኒ ብሊንከን ወደ መካከለኛው መስራቅ የሚያቀኑት። የአሁኑ ጉዟቸው ዮርዳኖስና እስራኤል ላይ ያተኩራል ተብሎ ይጠበቃል። እስራኤል ላይ ከጠቅላይ ሚኒስትር ቤንጃሚን ፍራንክሊን ጋር ቤንጃሚን ኔትንያሁ ጋር ቆይታ ያደርጋሉ ተብሎ ይጠበቃል። ከሳቸው ጋር በሚያደርጉት ንግግር የዩናይትድ ስቴትስን የቀጠለ ድጋፍ ያረጋግጣሉ። ከዛ ጎን ለጎን ግን በሰላማዊ ሰዎች ላይ የሚደርሱ ጥቃቶችና እልቂቶች ይቀነሱ ዘንድ በእስራኤል በኩል ሊደረጉ ስለሚገቡ እርምጃዎች ይመክራሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ ደግሞ እስራኤል እየወሰደችው ባለችው የመከላከል እርምጃ በምትለው ምክንያት በርካታ ንጹሃንም እየተገደሉ እንደሆነ እየተነገረ ነው። በቅርቡ እንግዲህ እንደሚታወቀው ፍልስጤን ውስጥ ጋዛ ውስጥ በሚገኝ የስደተኞች ጣቢያ ላይ በደረሰ ድብደባ በርካታ ሰዎች ሕይወታቸውን አጥተዋል። ይህን ተከትሎ የአረቡ ቀጠና ከፍተኛ ተቃውሞ እያሰማ ይገኛል። ይህንን ተቃውሞ በተመለከተ ደግሞ የዮርዳኖስን ጨምሮ የተለያዩ የውጭ ጉዳይ ሚኒስትር ተወካይ ያሉባቸውን የአረብ ሀገራትን ለማነጋገርም መወሰናቸው ተነግረዋል። በአጠቃላይ በእስራኤል በኩል ያለውን ድጋፍ ማጠናከር እንዲሁም ደግሞ ከአረብ ሀገራት የሚነሱ የተቃውሞና የእርምት ጥያቄዎችን በተመለከተ አግባብ ያላቸው መልሶችና ማሳሰቢያዎችን ለማስተላለፍ ያቀደ ጉዞ እንደሚሆን ነው የሚጠበቀው። እንግዲህ ሀብታሙ ስዩም በሕግ መወሰኛው ምክር ቤት አቅራቢያ በመሆን ላደረሰን ዘገባ እጅግ አብዝቻ አመሰግናለሁ። ሀብታሙ መልካም ምሽት ይሁንልህ። አመሰግናለሁ።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 በነፃው ፕሬስ ላይ ይመረግዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን፣ ለሐሙስ ምሽት የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። በነገው ምሽት እንገናኝ። ደህና ደሩ Thank